You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በቦሪስ ጆንሰን ድል የተነሱት የሌበሩ ጀርሚ ኮርበን መሪነታቸውን ሊለቁ ነው የሞሪሰን መንግስት ሚኒስትር ላልተወሰነ ጊዜ ተገለሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሌበር መሪ ጀርሚ ኮርብን በእንግሊዙ አገራዊ ምርጫ በብርቱ በመሸነፋቸው ከአመራር ኃላፊነታቸው ሊለቁ ነው። አቶ ኮርብን ሌበር አዲስ መሪ እስከሚመርጥ ድረስ በመሪነታቸው እንደሚቆዩ አስታውቀዋል። በአንጻሩም የወግ አጥባቂው መሪ ጠቅላይ ሚኒስትር ቦሪስ ጆንሰን ከ650 የፓርላማ ወንበሮች 368ቱን በማሸነፍ 86 አብላጫ ወንበሮችን ይዘዋል። አቶ ጆንሰን የምርጫው ውጤት ለብሬክዚት እልባት እንዲያበጁ ሙሉ ውክልና እንደሰጣቸው ሲናገሩ የዚህ አገር ሕዝብ በዲሴምበሩ ምርጫ ወጥቶ እንዲመርጥ እፈልግ ያለው እኛ ይሁን ከማለት ይልቅ ግና ከቶውንም ታሪካዊ ምርጫ ሆኖ አበቃ። ይህም ለአዲሱ መንግሥት የእንግሊዝን ሕዝብ ዲሞክራሲያዊ ፍላጎት እንድናከብር ያደርገናል፣ ይችን አገር ወደ ተሻለች ለመለወጥና የዚህን አገር ሕዝብ እምቅ ኃይል እንድናወጣ ያስችለናል ብለዋል። አቶ ኮርቢን በበኩላቸው ምንም እንኳን በደርዘኖች የሚቆጠሩ ወንበሮችን ቢያጡም የማኅበራዊ ፍትሕ አጀንዳቸው ግና እንደሚቀጥል ሲገልጡ፣ ይሁንና ብሬግዚት ይችን አገር አሽመድምዷል፣ ከፋፍሏል፣ አዘቦታዊ የፖለቲካ ክርክሮችን አሌ ብሏል። ያም ለሌበር በዚህ ምሽት በመላው አገሪቱ እንዲህ ያለ ውጤት ማግኘት አስተዋጽኦ ማበርከቱን ገነዘባሉ። ይሁንና የማኅበራዊ ፍትሕና የሕዝብ ፍላጎት ግና ወደ ጎን የሚባል አይሆንም ብለዋል። የአውስትሬሊያ ኢሚግሬሽን ሚኒስትር በግል ጉዳይ ሳቢያ ላልተወሰነ ጊዜ ከሚኒስትራዊ ኃላፊነታቸው ተገለሉ። ጠቅላይ ሚኒስትር ስኮት ሞሪሰን ዴቪድ ኮልመን የካቢኔ ኃላፊነታቸውን የተዉ መሆኑንና ሆኖም በተመረጡበት የደቡብ ምዕራብ ሲድኒ ምክር ቤት አባልነታቸው እንደሚቀጥሉ ገልጠዋል። የሕዝብና የከተሞች መሠረተ ልማት ሚኒስትር አለንታዥ የኮልመንን ሚኒስትራዊ ኃላፊነቶች በጥብቅነት ደረበው እንደሚሠሩም ተነግሯል። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በቦሪስ ጆንሰን ድል የተነሱት የሌበሩ ጀርሚ ኮርበን መሪነታቸውን ሊለቁ ነው። የሞሪሰን መንግስት ሚኒስትር ላልተወሰነ ጊዜ ተገለሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። Hear more stories in your language by visiting sbs.com.au.